የኬንያው ፕሬዚዳንት ሁሩ ኬንያታ በሶስት ቀናት የዩጋንዳ ጉብኝታቸው ከዩዌሪም ሶቬኒ ጋር ከተፈራረሟቸው ስምምነቶች መካከል አንዱ የስኳር ግዢ ነው። በስምምነቱ በጎርጎሮሳዊ 2012 ዓ ም ከዩጋንዳ ይገባ በነበረው የስኳር ግብይት ላይ ኬንያ የጣለችውን እግድ አንስታለች። ስምምነቱ ግን ነቀፍ አላጣውም። የኬንያ ተቃዋሚ የፖለቲካ መሪ የሆኑት ራይላ ኦዲንጋ የአገር ውስጥ የስኳር አምራቾችን ያዳክማል በማለት ተችተዋል። በስኳር ላይ የተፈረመው ስምምነት የከፋ ነው በማለት ለኬንያው ዴይሊ ኔሽን ጋዜጣ የተናገሩት ኦዲንጋ የኬንያ ትልቁ የስኳር አምራች ሙሚያስ በሁለት እግሩ ለመቆም በሚንገዳገርበት ወቅት የተፈጸመ ነው። በመላ አገሪቱ የሚገኙ የሸንኮራ አገዳ አምራቾችም ክፍያ ተው በመቸገር ላይ ናቸው ሲሉ የሁሩ ኬንያታ መንግስት የፈጸመውን ስምምነት ወቅሰዋል። የኬንያ መንግስት የሙሚያስ ስኳር ፋብሪካን ለማጠናከር ቀደም ብሎ አንድ ቢሊዮን የኬንያ ሽልንግ 89 ሚሊዮን ዩሮ ቢመድብም ኬንያውያን አሁን የተፈረመው ስምምነት ከዩጋንዳ በሚገባ ስኳር ገበያዊ ይዋጣል ሲሉ ይነቅፋሉ። በኬንያ ፓርላማ አባል የሆኑት የተቃዋሚ ፓርቲ አባል ፋጢማ ኢብራሂም አሊ ስምምነቱን አሳዛኝ ብለውታል። ፕሬዚዳንቱ ስኳር ለማስገባት ከዩጋንዳ ጋር የደረሱበት ስምምነት አሳዛኝ ነው። ምክንያቱም ኬንያ ለራሷ የሚያስፈልጋትን ስኳር የማምረት አቅም አላት። እንዲያውም ወደ ኡጋንዳ ሊላክ የሚችል ትርፍ ሁሉ ማምረት ትችላለች። በምዕራባዊ ኬንያ ለስኳር የሚሆ የሚሆን የሸንኮራ አገዳ በማምረት የሚተዳደሩት ማርጋሬት ኬሪ ቦም ፕሬዚዳንት ኡሁሩ ኬንያታ ከዩጋንዳ አቻቸው ጋር በተፈራረሙት ስምምነት ቅያሜ አድሮባቸዋል። እዚህ ኬንያ ማምረት ስንችል ለምንድን ነው ስኳር ከዩጋንዳ የምናስመጣው? ይህ ፍትሐዊ አይደለም፣ በማለት ስምምነቱን ይቃወማሉ። የኢኮኖሚ ተንታኝ ጃኔት ኦካች ስምምነቱ ለኬንያ ኢኮኖሚ ጉዳት ያመጣል ባይ ናቸው። ይህ ስምምነት ገበሬዎችን በጣም ይጎዳል። ርካሽ ስኳር ወደ ሀገር ውስጥ ስናስገባ የራሳችን ስኳር ለገበያው ውድ ይሆናል በዚህም የስኳር ማምረቻዎቻችን ይዳከማሉ ማምረቻዎቻችን ሲዳከሙ ደግሞ መጀመሪያ ተጎጂ የሚሆኑት ገበሬዎች ናቸው በዚህ ስምምነት ከቀጠልን በመጪዎቹ ዓመታት ይህን እንመለከታለን ስምምነቱ አሁን መቋረጥ ይኖርበታል ይኖርበታል። የ38 ዓመቱ መምህር ጆናታን ሙቴንጊ ግን አሁን በኬንያ እና ኡጋንዳ መካከል የተፈረመው ስምምነት የሁለቱን አገሮች የንግድ ግንኙነት ለማጠናከር ይጠቅማል የሚል አዎንታዊ አስተያየት አላቸው። ይህ በጣም ጥሩ ስምምነት ነው፣ ምክንያቱም ኡጋንዳውያን ወንድሞቻችን ናቸው። የንግድ ልውውጣችን ሚዛኑን የጠበቀ ነው። በሰሜናዊ ኬንያ ሰፊ መሬት አለን። በዚያ የቀንድ ከብት ዋጋ በጣም ርካሽ ነው። ወንድሞቻችን ስጋ ከፈለጉ ለነሱ ልንሸጥላቸው ይገባል። በመካከላችን ክፍት የነፃ ገበያ ሊኖር ይገባል። የተቃዋሚ ፖለቲካ መሪው ራይላ ኦዲንጋ ፕሬዝዳንት ኡሁሩ ኬንያታ ከዩጋንዳ መንግስት ጋር የተፈራረሙትን የስጋና የወተት ምርቶች ግብይት ስምምነቶችም ነቅፈዋል። በእሳቸው አባባል ኬንያ እንኳን ለውጭ ገበያ ቀርቶ ለአገር ውስጥ ፍላጎት የሚበቃ የስጋና የወተት ምርቶችን ማቅረብ አልቻለችም። ራይላ ኦዲንጋና ሌላዋ የተቃዋሚ ፓርቲ አባል ፋጢማ ኢብራሂም አሊ ፕሬዝዳንት ኡሁሩ ኬንያታ በሶስት ቀናት ጉብኝታቸው ከዩጋንዳ መንግስት ጋር የተፈራረሟቸውን ስምምነቶች ሁሉ ለህዝብ ይፋ እንዲያደርጉ ጠይቀዋል።